yeah, America Radio Tabeno. Some of the organization has got those old days whereby we were in a deep war situation. አንዳንድ ድርጅቶች በቆዩት ጊዜያት ሀገራችን በማጡስ ሳለች እንደነበረው ሁሉ ዛሬም ይሰራሉ። የደቡብ ሱዳን የሰራተኛ ጉዳዮችና የሕዝብ አገልግሎት ምክትል ሚኒስትር ሄለን አቺሮን ድምፅን የሰማ ነው። ዝርዝሩ በዕለቱ አብይ ርዕስ ይዘነዋል። አንገት መቅላት በእውነቱ እስላማዊ ተግባር አይደለም ጦርነት እንኳ ቢሆን። እስልምና ምሕረትን ነው የሚያስተምረው። ምግብና ውሃ ለምርኮኞች እንዲሰጥ ያዛል። ጦርነት ላይ የተማረኩ እንኳ በእስልምና መብት አላቸው። ሼክ አብዱራህማን ሼክ ኦማር በዚህ በዩናይትድ ስቴትስ የሶማሌ ማኅበረሰብ አባላት በብዛት በሚኖሩባት የሚኒያፖሊስ ከተማ ዋናው ኢማም ናቸው። ራሱን እስላማዊ መንግሥት ብሎ የሚጠራውን ቡድን አሰቃቂ ድርጊቶች አስመልክቶ ከሰጡት አስተያየት የተወሰደ ነው። በዚህም ላይ ዝርዝር ዘገባ አለን። የኢትዮጵያ የምጣኔ ሀብት ይዞታን የተመለከተ ዘገባ እያደር አሳሳቢነቱ ይበልጥ እየናረ በመጣው የኢቦላ ወረርሽኝ ዙሪያ ያተኮረ ዝግጅትና ሌሎች በርከት ያሉ ቅንብሮችም ይዘናል። ጤና ይስጥልን፣ እንደምናመሻችሁ ክብራትና ክቡራን አድማጮች የዛሬ ማክሰኞ መስከረም 6 2007 ዓ ም አስተናጋጆች አሉላ ከበደና ቆንጂታ የነን። ከአቀናባሪያችን ከንጉሱ ታምሬና ከስርጭት መሐንዲሱ ከዙቤር ጋር ሆነን እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜና ፕሬዚደንት ባራክ ኦባማ ለምዕራብ አፍሪቃዊ የኢቦላ ወረርሽኝ ቀውስ ዩናይትድ ስቴትስ የምትሰጠውን ምላሽ እያጠናከሩ ናቸው። ፕሬዚደንቱ ዛሬ ማክሰኞ ጆርጂያ ክፍለ ግዛት አትላንታ በሚገኘው የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ በሚያደርጉት ጉብኝት ሶስት ሺህ አሜሪካውያን ወታደሮች በወረርሽኙ ወደ ተጠቁት የምዕራብ አፍሪቃ ሀገሮች አካባቢ እንደሚላኩ ይፋ ያደርጋሉ ተብሎ ይጠበቃል። አሜሪካውያኑ ወታደሮች እያንዳንዳቸው በቫይረሱ የታመሙ ሰዎችን ለብቻ ለይቶ ለማከም የሚውሉ አንድ አንድ መቶ አልጋዎች ያሏቸው አስራ ሰባት የጤና ጣቢያዎችን እንደሚገነቡ ታውቋል። በየሳምንቱ አምስት መቶ የጤና ሰራተኞችን አሰልጥኖ የሚያወጣ ማዕከልም እንደሚሰሩ ተገልጧል። ዋና ዋይት ሀውስ ባወጣው መግለጫ መሰረት የሚሰማራው የዩናይትድ ስቴትስ ተልእኮ የእዝ ማዕከል ላይቤሪያ ዋና ከተማ ሞንሮቪያ ውስጥ ነው የሚሆነው። አሜሪካውያን ወታደሮች የእስልምና መንግስት ጽንፈኞችን ለመዋጋት ወደ ኢራቅ የሚዘምቱበት ሁኔታ ሊኖር እንደሚችል ከፍተኛው የዩናይት ስቴትስ ወታደራዊ በስልጣን ክፍት አድርገውታል። የዩናይት ስቴትስ የጦር ኃይሎች የታማዦር ሹም ጀኔራል ማርቲን ዴምሲ ዛሬ ማክሰኞ በዩናይት ስቴትስ ምክር ቤታዊ ኮሚቴ በሰጡት ቃል ኢራቃውያኑ ወታደሮች ከነውጠኞቹ ጋር ሲዋጉ የዩናይት ስቴትስ አማካሪዎች አብረዋቸው ሊዘምቱ እንደሚገባ ድምዳሜ ላይ ከደረስኩ ፕሬዚዳንት ባራክ ኦባማን ፈቃድ ጠይቃለሁ ብለዋል። ፕሬዚዳንት ኦባማ ባለፈው ሳምንት ባሰሙት ንግግራቸው ራሱን እስላማዊ መንግስት በሚጠራው ነውጠኛ ቡድን ላይ ዩናይት ስቴትስና ውጊያዋን አስፋፍታ ታካሄዳለች፣ ነገር ግን ኢራቅ ውስጥ በሚደረግ ሌላ ጦርነት ውስጥ ተስባት ገባም ማለታቸው ይታወሳል። ይህ በዚህ እንዳለ በዩናይትድ ስቴትስ ሚኒያፖሊስ ከተማ ዋናው የማህበረሰቡ ኢማም የእስልምና መንግስት ጽንፈኞች የያዟቸውን ታጋቾች እየቀሉ መግደላቸውን ከእስልምና የራቀ ተግባር በማለት አውግዘውታል ሼህ አብዱራህማን ሼህ ኦማር ለአሜሪካ ድምጽ የሶማልኛ አገልግሎት በሰጡት ቃል በእስልምና ህግ መሰረት ታጋቾችን መብት አላቸው፣ በዜግነታቸው ምክንያት ሊገደሉ አይገባም ብለዋል። እስላማዊ መንግስት የተባለውን ቡድን ከሶማሊያው ጽንፈኛ ቡድን ከአልሸባብ ጋር ያመሳሰሉት ኢማሙ ጽንፈኞች የሚፈጽሙት ተግባር ሰዎችን ወደ እስልምና ሃይማኖት የሚስብ ሳይሆን ይበል ጡኑ ሃይማኖቱን የሚጎዳ ነው ብለዋል። በመጽሔት ክፍለ ጊዜ ዘገባ ይቀርብበታል። የዩክሬን ፓርላማ በአገሪቱ በስተ ምስራቅ የተገንጣይ እንቅስቃሴ በሚካሄድበት አካባቢ የበለጠ የራስ ገዝ አስተዳደር የሚፈቅድና ከመንግስቱ ወታደሮች ጋር በተካሄደው ውጊያ ያልተካፈሉ ለአብዛኞቹ ምህረት የሚሰጥ ህግ በዛሬ እለት አጽድቋል። የዩክሬን ፕሬዚዳንት ፔትሮ ፖሮሼንኮ ያቀረቡት ህግ ላለፉት አምስት ዓመታት አገሪቱን ከፋፍሎ ሲያምሳት የቆየውን ጦርነት ለማስቆም የታለመ ነው ተብሏል። የሩሲያ ወገንተኞች ተገንጣይ መሪዎች ህጉ የሚኖረው አንድም ህጉ የሚኖረውን አንድምታ ሲያጣጥሉ ተሰምተዋል። ራሷን የዶኔትስክ ህዝብ ሪፐብሊክ ብላ ያወጀችው ግዛት ጠቅላይ ሚኒስትር አሌግዛንደር ዣርካቸንኮ ሪ የኖቭስቲ ኖቨስቲ ለተባለው የሩሲያ የዜና አገልግሎት በሰጡት ቃል ህጉ ከመጽናቱ አስቀድሞ በፕሬዚዳንት ፖሮሼንኮ መፈረምና መታተም ይኖርበታል፣ ከዚያም ወደ ሩሲያኛ ቋንቋ ተርጉመን ካጠና ነው በኋላ ነው አስተያየት የምንሰጥበት ነው ያሉት። የእሳቸው ምክትል አንድሬ ፑርጊን በበኩላቸው ህጉ ወደፊት ለሚደረጉ ድርድሮች መነሻ እንጂ ድንጋጌ ሊሆን አይችልም፣ የዶኔትስክ ህግ የሚወጣው በዶኔትስክ ፓርላማ እንጂ በኪቭ አይደለም ማለታቸውም ተገልጠዋል። የዩክሬን ምክር ቤት አባላት ከአውሮፓ ህብረት ጋር የምጣኔ ሀብትና የፖለቲካ ትብብር ለማስፋፋት የተደረገ አንድ ስምምነት ማጽደቃቸውም ተዘግበዋል። በመጨረሻም በናይጄሪያ ሰሜን ምስራቅ ክፍለ ግዛት አድማ የፈጠሩ አዛዣቸውን ሊገሉ ሞክረዋል የተባሉ አስራ ሁለት ወታደሮች እንዲረሸኑ በጦር ፍርድ ቤት ተበይኖባቸዋል ሲሉ የሀገሪቱ የጦር ኃይል ባለስልጣናት አስታወቁ። ወታደሮቹ የቦኮሃራም ነውጠኞች አብዝተው በሚንቀሳቀሱበት በማይዱጉሪ ከተማ የሚገኘው የጦር ሰፈር ውስጥ ሜጀር ጀነራል አህመድ ሞሐመድ የተባሉት አዛዥ ይጓዙበት የነበረ መኪና ላይ ተኩሰዋል ነው ያሉት ባለስልጣናቱ። በተጨማሪም ፍርድ ቤቱ ወታደሮቹን የበላይ ትዕዛዝ ባለመቀበል ከስነ ስርዓት ውጭ የሆነ ንግግር በመናገርና በአድማው ወቅት የተገደሉ ባልደረቦቻቸውን አስከሬን አንሰጥም በማለታቸው በወንጀል ተፈርዶባቸዋል ብለዋል። የናይጄሪያ የጦር ኃይል ጥቃቱን እያፋፋመ ያለውን ቦኮ ሃራምን ለመግታት በጦር አውሮፕላኖች እየታገዘ በመ ዋጋት ላይ ነው የሚገኘው። ሆኖም ወታደሮቹ መሳሪያና ድጋፍ ያንሰናል በማለት ሲያማርሩ ቆይተዋል። አስራ ሁለቱን ወታደሮች ያስቆጣቸው ይኸው ጉዳይ እንደሆነ ነው ዘገባዎች የሚገልጹት። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ክብድና ቆንጂት ታየነን። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አሁን ወደ ቀዳሚው የዕለቱ አብይ ርዕስ እንሄዳለን። የደቡብ ሱዳን መንግስት አዲስ መመሪያ ይፋ አድርጓል። በመላ አገሪቱ የሚሰሩ መንግስታዊ ያልሆኑ ድርጅቶች፣ የግሉ ኩባንያዎች ና የአገልግሎት ተቋማት ደቡብ ሱዳናዊ ያልሆኑ ሰራተኞቻቸውን ከስራ ያባሩ የሚል በደቡብ ሱዳን የስራ ሰራተኛና ጉዳዮች የህዝብ አገልግሎት ሚኒስቴር ያወጣው የጊዜ ወሰን እስከ ጥቅምት ወርም አጋማሽ የሚዘልቅ ሲሆን ከባንኮችና የኢንሹራንስ ኩባንያዎች እንዲሁም እስከ ሆቴልና የእንግዳ ማረፊያዎች ይዘልቃል ተብሏል። ከጁባ የአሜሪካ ድምጹ ፊሊፕ አሎ እንደዘገበው ይህን መሰል ትዕዛዝ ሲወጣ ይህ የመጀመሪያው አይደለም። በዝርዝሩ ህኖክስ ማግዜር የደቡብ ሱዳን ሰራተኛ ጉዳዮችና የህዝብ አገልግሎት ሚኒስተር ንጎን ኮሎንግ ንጎር መመሪያውን ያወጡት የደቡብ ሱዳን ዜጎች ጥቅምና መብቶችን ለማስከበር እንደሆነ ገልጠዋል ምክትላቸው ሄሌና ቺሮ ለቪኦኤ የደቡብ ሱዳን ዝግጅት ክፍል እንዳስታወቁት መንግስታዊ ያልሆኑ ድርጅቶችና የግል ኩባንያዎች የሰራተኛ አቀጣጠር መስፈርቶችን አክብረው ሲሰሩ አይታዩም ብለዋል። ለምሳሌ የሰራተኛ አስተዳደርና ቅጥርን ብንመለከት የመንግስታቱን ፖሊሲ ሲከተሉ አንመለከትም። ስለዚህ መንግስቱ ዜጎች እንዲቀጠሩ የሚያስችሉ መስፈርቶችን ማስከበርና ዜጎችን ቢሆኑ ቀጣሪዎች ሕጉን አክብረው ተፈጻሚ ማድረጋቸውን ማረጋገጥ ይገባቸዋል። በመንግስቱ ፖሊሲ መሰረት ሰማንያ ከመቶ የሚሆኑ የግል ድርጅቶች ተቀጣሪዎች ደቡብ ሱዳናውያን መሆን አለባቸው። የስራ መስፈርቶችን የሚያሟሉ በሺዎች የሚቆጠሩ ደቡብ ሱዳናውያን እንዳሉ ረዳት ሚኒስትሯ ገልጸዋል። አንዳንድ ድርጅቶች በቆዩት ጊዜያት ሀገራችን በማጥ ውስጥ ሳለች እንደነበረው ሁሉ ዛሬም ይሰራሉ። የተማሩ ዜጎቻችን በውጊያ ተጠምደው ወይንም በስደት ወይንም በትምህርት ላይ በነበሩበት ወቅት እንደነበረው ዛሬም ይሰራሉ። ተገቢውን የስራ ልምድና ችሎታ ያዳበሩ ዜጎቻችን ሲያመለክቱ ለጊዜው ለእናንተ ቦታ የለም ይባላሉ። መመሪያው በተጨማሪም ዘጠኝ የሥራ ዘርፎች በደቡብ ሱዳናውያን እንዲመሩ ያዛል። ከነዚህም ዋና ሥራ አስፈጻሚ፣ ዋና ጸሐፊ፣ የሠራተኛ አስተዳደርና የሕዝብ ግንኙነት ሥራዎች ለደቡብ ሱዳናውያን እንዲመደቡ ያዛል። አንድ ስማቸው እንዳይጠቀስ የጠየቁ የዓለም አቀፍ የኢንሹራንስ ኩባንያ መሪ በመስሪያ ቤታቸው ካሉ ከሰባ ሠራተኞች መካከል አስራ አንዱ ብቻ ደቡብ ሱዳናውያን ዜጎች እንዳልሆኑ ገልጸው ከፍተኛ የአስተዳደር ቦታዎችን የተመጠነ ልምድ ላላቸው ሰዎች ስጡ የሚለው መመሪያ እንደሚያሳስባቸው ለቪኦኤ ተናግረዋል። የደቡብ ሱዳን መንግሥት ባለሥልጣኗ አቺሮ ለዚህ ጥያቄ መልስ ሲሰጡ በመስኩ በቂ ልምድ ያለው ሰው ሲጠፋ ድርጅቶች ምርጫ አላቸው ይላሉ። ደቡብ ሱዳናዊ ዜጎች በስራ ኃላፊነቱ እንዲሰማሩ የሚቀጠሩት የውጭ ሀገር ሰራተኞች ስልጠና እንዲሰጧቸውና በስተ መጨረሻ በስራው እንዲሰማሩ ካመቻቹ የስራ ፈቃድ እንሰጣለን። በሚኒስቴር መስሪያ ቤቱ የወጣው መግለጫ በጁባ ጎዳናዎች የተቀላቀሉ የሕዝብ አስተያየቶችን ያስተናገዱ ሆነዋል። ኢማኑኤል ኦኮት እሱን የመሰሉ ሰዎች በዚህ ሕግ የተነሳ ስራ ሊያገኙ ይችላሉ ብሎ ያምናል። በደቡብ ሱዳን በርካታ ወጣቶች አሉን። የተማሩና በሥራ ለመሰማራት የሚያስፈልጉ መስፈርቶችን ያሟሉ፣ ሥራ ግን የላቸውም። በሥራ ቦታ ይገለላሉ። ይሄ መመሪያ የደቡብ ሱዳን ወጣቶች ሥራ እንዲያገኙ ያስችላል። እንደ ጆን ጋይ ያሉ የጁባ ነዋሪዎች ደግሞ የመንግሥቱ መመሪያ ሥራ መፍጠሩን በጥርጣሬ ይመለከቱታል። የውጭ ሀገር ዜጎች ሥራዎቹን ሲለቁ ቦታዎቹ ለመንግሥት ባለሥልጣናት ልጆችና ዘመዶች ይሰጣሉ። እንደ እኔ ያሉ ሰዎች እርግጠኞች አይደሉም። የሚያገናኝህና መከታ የሚሆንህ ዘመድ ከሌለህ በይፋ ተወዳድሬ ሥራ አገኛለሁ፣ ይሳካልኛል ማለት ዘበት ነው። በደቡብ ሱዳን የሚሠሩ መንግሥታዊ ያልሆኑ ድርጅቶች የሀገሪቱ መንግሥት የውጭ ሀገር ሠራተኞች እንዲባረሩ ያወጣው ሕግ የወቅቱን የአገሪቱን ሁኔታ ያላገናዘበ ነው ሲሉ ተችተውታል። ግሎባል ዊትነስ የተባለው ዓለም አቀፍ ተቋም ውስጥ አጥኚ የሆኑት ኤማ ቪከርስ መመሪያው ድንገት መውጣቱንና የተሰጠው የጊዜ ገደብ አጭር መሆኑን ከግምት ውስጥ በማስገባት በእርዳታ አቅርቦትም ሆነ በምጣኔ ሀብቱ ላይ አሉታዊ ሚና ሊኖረው እንደሚችል ይገልጻሉ። የውጭ ሀገር ሰራተኞችን ቁልፍ ከሆኑ የነዳጅ ዘይት ድርጅቶች ማስወጣት መንግስቱ ለዜጎቹ የተሻሉ የስራ እድሎችን ለመፍጠር ለያዘው የምጣኔ ሀብት ስልት እንቅፋት ይሆናል። በግጭት በመንገዳገድ ላይ ያለውን የሀገሪቱ ምጣኔ ሀብት ከነዳጅ ዘይት ምርት የሚያገኘውን ገቢ ይቀንስና ጭራሽ ወደ ባሰ አዘቅት ይመራል። በደቡብ ሱዳን ቁጥራቸው በውል የማይታወቅ ኢትዮጵያውያን፣ ኤርትራውያን፣ እንዲሁም ዩጋንዳውያን፣ ኬንያውያንና የሌሎች አገር ዜጎች በስራ ላይ መሰማራታቸው ይታወቃል። በደቡብ ሱዳን የምትኖሩ አድማጮቻችን በሕግ ዙሪያ ያላችሁን አስተያየት ላኩልን። ሆርን አት ቪኦኤ ኒውስ ዳት ካም የኢሜይል አድራሻችን ነው። ሌላ የደቡብ ሱዳን ዘገባ አለን። የደቡብ ሱዳን ተቃዋሚዎች በቀጣዮቹ ቀናት እንደሚጀምር በሚጠበቀው የሰላም ድርድር ላይ ለመሳተፍ ዛሬ ባህር ዳር መግባታቸው ተገልጧል። ድርድሩን የሚመራው የምስራቅ አፍሪቃ የልማት በይነ መንግስታት ኢጋድ መፍትሄዎችን በእኛ ላይ ከመጫን ይልቅ እኛ እንድንነጋገር ያግዘን ሲሉ የተቃዋሚዎች ቃል አቀባይ ለአሜሪካ ድምፅ ተናግረዋል። ኢጋድ በበኩሉ እንዲህ አይነት ወቅሳዎችን ሲያስተባብል ቆይቷል። እስክንድር ፍሬው ከአዲስ አበባ ተከታዩን አድርሶናል። እስከ ዛሬ በአዲስ አበባ ሲካሄድ የቆየው የደቡብ ሱዳን ወገኖች የሰላም ድርድር ከአዲስ አበባ ሰሜን ምዕራብ 578 ኪሎ ሜትር ርቀት ላይ በምትገኘው የባህር ዳር ከተማ እንደሚጀመር እየተጠበቀ ነው። የመንግስት ተደራዳሪዎችና ሌሎች ተሳታፊዎች ካለፈው ሳምንት መጨረሻ ጀምሮ በባህር ዳር የሚገኙ ሲሆን፣ ዛሬ ከአዲስ አበባ የተነሱት ተቃዋሚዎችም ከስፍራው ደርሰዋል። ድርድሩ ለምን ወደ ባህር ዳር እንደተዛወረ መረጃ ያልሰጠው ኢጋድ በትክክል መቼ እንደሚጀመርም አላስታወቅም። ይሄኛው ዙር ድርድር የሚጀመረው በሁለቱ ተፋላሚ ወገኖች በመንግስ መንግስትና በተቃዋሚዎች እንደዚሁም በእነርሱና በኢጋድ በራሱ መካከል ያለው ልዩነት በቀጠለበት ሁኔታ ነው። ልዩነቶች እንዲጠቡና የአሁኑ ዙር ድርድር እንዲሳካ ኢጋድ ዝግጁ መሆን አለበት ሲሉ ተቃዋሚዎቹ ያሳስባሉ። የተቃዋሚ ተደራዳሪዎች ቃል አቀባይ ሉል ክዋንግ መፍትሄዎችን በእኛ ላይ ይጭናል ሲሉ ኢጋድን ይወቅሳሉ። ተፋላሚዎቹ ፊት ለፊት እንድንነጋገርም አልፈቀደልንም ባይ ናቸው። እነርሱ የሰላም ድርድሩን ማመቻቸት ነው የነበረባቸው። እያየን ያለነው ግን የራሳቸውን ሐሳብ በእኛ ላይ ሲጭኑ ነው። እንድንደራደር እያደረጉን አይደለም። ከእኛ ጋር እየተደራደሩ ያሉት እነሱ ራሳቸው ናቸው። ሐሳባቸውን በእኛ ላይ እየጫኑ ያሉት እነሱ ናቸው። ተፋላሚ ሆነው ሁለታችን በቀጥታ እንድንነጋገር፣ እንድንደራደር እያደረጉን ያሉትም እነርሱ ናቸው። የሽግግር መንግሥት መመስረቻ የመነሻ ሐሳብ የያዘውና የኢጋድ መሪዎች ያቀረቡት ሰነድም በኛ በሁለታችን ድርድር የተደረገበት አይደለም፣ የእነርሱ ሰነድ ነው። ኢጋድ በበኩሉ ለሰላም ድርድሩ በታሰበው ፍጥነት አለመሄድ ራሳቸውን ተደራዳሪዎቹን ተጠያቂ ያደርጋል። ከዚህ ቀደም ለተመሳሳይ ወቀሳ ምላሽ የሰጡት የኢጋድ ዋነኛ አደራዳሪ የቀድሞ የኢትዮጵያ የውጭ ጉዳይ ሚኒስትር ስዩም መስፍን ይህንኑ ነበር ያንጸባረቁት። አደራዳሪው ቡድን እነርሱን ወክሎ ሊፈርም አይችልም። ቡድኑ በዚያ ያለውም ድርድሩ ለማመቻቸት ብቻ ነው። ከአደራዳሪዎቹ አንዱ ጀኔራል ሲምቦዬ ላሞችን ወደ ወንዝ ልትወስድ ትችላለህ፣ እንዲጠጡ ግን ልታስገዳቸው አትችልም ብሏል። ከዚህም በላይ ግን ተፋላሚዎች ማወቅ ያለባቸው ይህ በእነሱ የተፈጠረ ጦርነት መሆኑን ነው። ይህ የእነሱ እንጂ የማንም ጦርነት አይደለም። እነርሱ ለዚህ ጦርነት ተጠያቂዎቹ ሰዎች ናቸው። ቀውሱን ለመፍታትም ዋነኞቹ አካላት መሆን ያለባቸው እነርሱ ናቸው። ጥፋትን የማላከክ ጨዋታ በእነሱ መካከል ማብቃት አለበት። ጥፋቱን በአደራዳሪዎች ላይ የማላከኩ ጨዋታም ማብቃት አለበት። የደቡብ ሱዳን ተደራዳሪዎች የብሔራዊ አንድነት የሽግግር መንግስት እንዲመሰርቱ የ45 ቀናት የጊዜ ገደብ ተሰጥቷቸዋል። ከዚህ ቀደም ተሰጥቷቸው የነበረው የ60 ቀናት ቀነ ገደብ ያለ ውጤት ማብቃቱ ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች ወደ መጽሔት ክፍለ ጊዜ ዘገባ ስናልፍ ፕሬዚደንት ባራክ ኦባማ በምዕራብ አፍሪቃ ሀገሮች ከሁለት ሺህ አራት መቶ በላይ የሚሆን ህይወት ያጠፋውን የኢቦላ ወረርሽኝ መከላከልን በሚመለከት ስላላቸው እቅድ ይፋ ያደርጋሉ ተብሎ እየተጠበቀ ነው። ፕሬዚደንቱ ዛሬ አትላንታ በሚገኘው የዩናይትድ ስቴትስ የበሽታዎች መከላከያ ማዕከል ተገኝተው አሜሪካ ወረርሽኙን ለመቆጣጠር የምታደርገውን ጥረት ከሚመሩት የጤና ጥበቃ ጠበብት ጋር ተገናኝተው ይነጋገራሉ። ዓለም አቀፍ የጤና ድርጅት በበኩሉ በምዕራብ አፍሪቃ የተከሰተው የኢቦላ በሽታ ቀውስ ከዚህ በፊት ታይቶ በማይ ባልታወቀ ደረጃ የከፋ በመሆኑ ያንን ለመግታት ዓለም አቀፍ ጥረት ያስፈልገዋል እያለ ነው። በዋይትሀውስ ቤተ መንግስት የአሜሪካ ድምጽ ራዲዮ ዘጋቢ አሮ ፓንዴና ሊሳሽ ላይን ከጄኔቫ የላኳቸው ዘገባዎችን አንድ ላይ አድርጋ አዳነች ፍስሐ እየታቀርባለች። አድማጮች፣ የቴክኒክ እክል ተፈጥሯል። እንግዲህ ተረድታችኋል ብዬ ገምታለሁ። ፕሬዚደንት ባራክ ኦባማ ለምዕራብ አፍሪቃ ሀገሮች የኢቦላ ወረርሽኝ መከላከልን አስመልክቶ ስላለው እቅድ ይፋ ያደርጋሉ ተብሎ እየተጠበቀ ነው። በአትላንታ ከተማ በሚገኘው በሲዲሲ በሚያደርጉት ጉብኝት ማለት ነው። ያንን ዘገባ ማስተካከል በቻንበት ጊዜ እናቀርባለን። ይቅርታ እንጠይቃለን አድማጮች si. አድማጮች የቴክኒክ መሀንዲሱና ፕሮዲሰራችን ንጉሱ ታምሬ፣ ምናልባት ተሳክቶልን ይሆናል ሞክሪ እያለኝ ነው። ፕሬዚደንት ባራክ ኦባማ የኢቦላ ወረርሽኝን ለመከላከል የዩናይትድ ስቴትስ መንግስት የሚያደርገውን ጥረት አስመልክቶ ዛሬ በአትላንታ ይፋ ያደርጋሉ የመንግስታቸውን እቅድ የተባለውን አዳነች ፍስሃዬ ያጠናቀረችውን ዘገባ እስኪ ለማቅረብ እንሞክር ንጉሱ። ፕሬዚደንት ኦባማ የበሽታ መቆጣጠሪያ ማዕከሉን የጎበኙት የማዕከሉ ስራ አስኪያጅ ዶክተር ቶም ፍሬደን ከቁጥጥር ውጭ እየሆነ ነው ያሉትን በሽታ ለመቆጣጠር ዩናይትድ ስቴትስ በበለጠ እንድትሰራ የምዕራብ አፍሪካ ሀገሮች መሪዎችና ዓለም አቀፍ የጤና ጥበቃ ባለሥልጣኖች ጥሪ ባደረጉበት ወቅት ነው። ላይቤሪያን ከመሳሰሉት ሀገሮች መሬት ላይ ተኝተው እንዲሞቱ የተተዉ በሽተኞችን የሚያሳዩ ምስሎች በየቀኑ እየወጡ ነው። የዋይት ሀውስ ቤተ መንግስት ቃል አቀባይ ጆሽ ኤርነስት ትላንት ለጋዜጠኞች በሰጡት መግለጫ ዩናይትድ ስቴትስ በዚህ ዓለም አቀፍ ቀውስ ላይ ጎልታ የመታየት ኃላፊነት አለባት ብለዋል። የእኛ ሐኪሞችና የሳይንስ ጠበብት በዓለም ደረጃ ምርጥ ከሚባሉት መካከል የሚፈረጁ ናቸው። ስለሆነም አፍሪቃ ውስጥ ያሉት መንግስታት ለሕዝባቸው የሚያስፈልገውን ሁሉ ለማድረግ እንዲችሉ ከባድ የሆነውን ተግዳሮት ለመጋፈጥም እንዲቻል እውቀታቸውንና ጥሪታቸውን እንልካለን። ዩናይትድ ስቴትስ ካለፈው መጋቢት ወር ወዲህ በሽታውን ለመዋጋት የአንድ መቶ ሚሊዮን ዶላር ሰጥታለች። የዩናይትድ ስቴትስ የበሽታ መቆጣጠሪያ ማዕከልም አንድ መቶ የሚሆኑ ሠራተኞችን በሽታው ወደ ተዛመተበት ክፍል ይልካል። በአሜሪካ ማዕከል ታሪክ ግዙፎቹ ከተባሉት ተልእኮዎች አንዱ ነው። የዋይት ሀውስ ቤተ መንግሥት ቃል አቀባይ ጆሽ ኤርነስት ዩናይትድ ስቴትስ ገና ከዚህ የበለጠ ማድረግ አለባት ብለዋል። በሽታው አሁን ካለበት በባሰ ሁኔታ የተስፋፋ ችግር ከመሆኑ በፊት ለመቅጨት መሞከሩ ወሳኝ ነው። ለማከናወን በመጣር ላይ ያለነውም ይህንን ስትራቴጂ ነው። ፕሬዚደንት ኦባማ በቅርቡ ኤንቢሲ በተባለው የአሜሪካ ቴሌቪዥን በተደረገላቸው ቃለ መጠይቅ ሲናገሩ ኢቦላ በዩናይትድ ስቴትስ ላይ በቀጥታ አሁንኑ የደቀነው አደጋ ባይኖርም ወረርሽኙን የመግታት ተግባር ቅድሚያ የሚሰጠው ከፍተኛ የብሔራዊ ጸጥታ ጉዳይ አድርጋ እንደምታየው አስታውቀዋል። አሁኑኑ አስፈላጊውን ጥረት ሳናደርግ ቀርተን ከአፍሪቃ አልፎ በሌሎችም ቦታዎች ቢስፋፋ የበሽታው ቫይረስ ተለውጦ በቀላሉ ወደሚተላለፍ አይነት ሊያድግ ይችላል። እዚያ ደረጃ ላይ ከደረሰም ለዩናይትድ ስቴትስ ከባድ አደጋ ሊሆን ይችላል። ፕሬዝደንት ኦባማ አያይዘውም የዩናይትድ ስቴትስ ወታደራው ኃይል የኢቦላ በሽተኞች ከሌሎች ክፍሎች ተለይተው የሚታከሙበት ቦታ በማቋቋምና የሕክምና መሳሪያዎችን በማቅረብ ረገድ እንደሚረዳ በቃለ መጠይቁ ጠቁመዋል። ወታደራዊው ኃይል በቦታው ተገኝተው ለሚሰሩ ዓለም አቀፍ የበጎ አድራጎት ሰራተኞችም የጸጥታ ጥበቃ እንደሚያደርግ ፕሬዚደንት ኦባማ ገልጸዋል። የዓለም የጤና ድርጅት በበኩሉ በምዕራብ አፍሪቃ የተከሰተው የኢቦላ በሽታ ቀውስ ከዚህ በፊት ታይቶ በማይታወቅ ደረጃ የከፋ በመሆኑ እሱን ለመግታት ዓለም አቀፍ ጥረት ያስፈልጋል ይላል። የጤናው ድርጅት እንደሚለው በጊኒ በላይቤሪያና በሴራሊዮን ዙሪያ ወደ አምስት ሺህ የሚጠጉ ሰዎች ኢቦላ ይዟቸዋል። ከእነሱም ከ2400 በላይ ሞተዋል። ረዳት ዋና ሥራ አስኪያጅ ብሩስ አይልዋርድ ለአሜሪካ ድምፅ ሬዲዮ የሰጡት መግለጫ ይህን ከሁለት ሳምንታት በፊት ከተገለጸው የበሽተኞችና የሙታኑ ብዛት እጥፍ ይሆናል ብለዋል። አሁን ዕቅዳችንን ስናስተካክል በሽታው በተዛመተባቸው አገሮች ከበፊቱ የበዙ አልጋዎችና የተሻለ የሕክምና አቅም እንዳለን በሚያረጋግጥ መንገድ እያስተካከል ነው ነው በእርግጠኝነት ለመናገር ግን ጊዜ መውሰዱ አይቀርም። የተባበሩት መንግሥታት ድርጅትና ዓለም አቀፍ አጋሮች በመተባበር ኢቦላን ለመግታት ዓለም አቀፍ ጥምረት እየመሠረቱ ነው። በሽታውን በተቻለ ፍጥነት ለመቋቋም እንዲቻልም እቅዱ አሁንኑ መተግበር እንዳለበት ያስገነዝባሉ። በመንግስታቱ ድርጅት የሰብአዊ መብት ጉዳይ ኃላፊ ቫለሪ አሞስ ላይቤሪያና ሴሪያ ሊዮን ለአመታት ከዘለቀው የእርስ በርስ ጦርነት የወጡት ገና በቅርቡ እንደሆነ ጊኒም ለብዙ ዓመታት ሳትረጋጋ እንደቆየች በመግለጽ አስረድተዋል። ስለሆነም ለሕዝባቸው የዕለት ዕለት ኑሮ የሚያስፈልጉ ነገሮችን ለማቅረብ ያላቸው አቅም በመደርመስ አፋፍ ላይ እንደሆነ አሞስ አስገንዝበዋል። የባሰ እንዳይመጣ ለመከላከል ስንል አሁኑኑ መጣር ያለብንም ለዚህ ነው። በመጀመሪያ ደረጃ ችግሩ በተከሰተባቸው አገሮች ያለው የጤና ጥበቃ ተቋም እንዳይፈርስ መከላከል ይኖርብናል። ከኢቦላ ሌላ በወባ በሳምባ በሽታና በወሊድ በመሳሰሉት በሽታዎች የሚሞቱ ሰዎች ብዙ ናቸው። ዓለም አቀፍ ማኅበረሰብ ከቅርብ ሳምንታት ወዲህ ተጨማሪ የህክምና ሰራተኞችንና የህክምና መሳሪያዎችን ወደ ሶስቱ ሀገሮች እየላከ ነው። የተባበሩት መንግስታት ድርጅት አገልግሎቶችም ይህን በበጎ ተቀብለዋል። ይሁንና የበሽታው መስፋፋት ፍጥነት ከፍተኛ የእርዳታ መጠን እንደሚጠይቅ አስገንዝበዋል። ክብሯት እና ክብራን አድማጮች፣ ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ተከታዩን ዘገባ ነው የምናቀርበው። ሰፊ የሶማሌ ማህበረሰብ አባላት በሚኖርባት በዚህ በዩናይትድ ስቴትስ የሚኒያፖሊስ ከተማ ዋናው ኢማም ሼክ አብዱራማን ሼክ ኦማር አይኤስአይኤስ ወይም ራሱን እስላማዊ መንግስት የሚለው ነውጠኛ ቡድን አንገት በመቅላት የሚፈጸውን ግድያ አውግዘዋል። አቡበከር አሲዲቂ እስላማዊ ማዕከል ኢማም አንገት መቅላት እስላማዊ ተግባር አይደለም ይላሉ። በጦርነት ላይ የተማረኩትን እንኳን መብት አላቸው፣ ሊከበርላቸው ይገባል ይላሉ። ለአሜሪካ ድምፅ የሶማሊያ ቋንቋ ባልደረባችን ሀሩን ማዕሩፍ በሰጡት ቃለ ምልልስ ሀሩን ማዕሩፍ ያዘገበውን ዘገባ ትስታበላቸው ይዛለች። ሼክ ኦማር በሚመሩት የሚኒያፖለስ እስልምና ማዕከል ውስጥ ለቪኦኤ ብቻ በሰጡት ቃለ ምልልስ እንደ አይሰስና አልሸባብ ያሉ ቡድኖች እስልምናን ከማስፋፋት ይልቅ እያወደሙት ነው ብለዋል። ሁለቱም ቡድኖች ከሌሎች ህዝቦች ይልቅ ሙስልሞችን እንደፈጁ ጠቅሰው በዚህም ተግባራቸው እስልምናንና የሙስልም ገጽታን ያጎደፉ ሲሉ ተናግረዋል። አይሰስ የሚያካሄደው እስልምናን ተቀበል አለዚያ አንገትን በመቅላት እቀጣሃለሁ ዘመቻ በሃይማኖቱ ተቀባይነት እንደሌለው ተናግረዋል። አንገት መቅላት በእውነቱ እስላማዊ ተግባር አይደለም። ጦርነት እንኳ ቢሆን እስልምና ምህረትን ነው የሚያስተምረው። ምግብና ውሃ ለምርኮኞች እንዲሰጥ ያዛል። ጦርነት ላይ የተማረኩ እንኳ በእስልምና መብት አላቸው። ብዙ ትውልደ ሱማሌ አሜሪካውያን ወጣቶች፣ ሴቶች፣ ልጆች ጭምር ለውጊያ ወደ ሶሪያ መሄዳቸውም እንዳስደነቃቸው አልሸሸጉም። ለረጅም ዘመናት በርስ በርስ ጦርነት ውስጥ መቆየታችን በዚህ ዘመን ትውልድ አእምሮ ውስጥ ተቀርጾ የቀረ ይመስለኛል። ስለዚህም እዚህ ጋር ጦርነት አለ ሲባሉ በቀላሉ ሄደው ለውጊያ ይሰማራሉ። ኢንተርኔትና ማኅበራዊ መገናኛ ብዙሐንም ለወጣት ሙስሊሞች አደጋ ፈጥረዋል። እዚያ ላይ የሚደረግላቸውን ጥሪ ተከትለው ለጦርነት ይሄዳሉ። አንዳንዶቹ ጦርነት ጨዋታ ይመስላቸዋል። ሼክ ኦማር ከአሁን ቀደም አልሸባብን ለመቀላቀል የሚፈልጉ ትውልደ ሶማሊያ ወጣቶችን በመርዳት ተወንጅሎ ነበር። ብዙዎቹ ከአልሸባብ ጎን ለመዋጋት ወደ ሶማሌ የሄዱ ወጣቶች የእርሳቸው መስኪድ አባላት ነበሩ። ሼክ ኦማር ከአልሸባብ ጋር ግንኙነት የለኝም ሲሉ አስተባብለዋል። ሆኖም የዩናይትድ ስቴትስ ጸጥታ ባለስልጣናት ኢማሙ ካሉበት እንዳይንቀሳቀሱ እንደ አውሮፓ አቆጣጠር ከ2008 ዓ ም ጀምሮ የበረራ እገዳ አድርጎባቸዋል። ሼክ ኦማር ዩናይትድ ስቴትስ ሙስለሞች ላይ የምትከተለው ፖሊሲ አድለዋዊና ወጣቶችን ለነውጥኝነት የሚገፋፋ ነው በማለት ይተቻሉ። ድሮንስ ሂንግ ኢኖንት ፕል ኢን ሙስሊም ካንትሪ ዛትስ ወት ክሌም ነውጠኞቹ ዩናይትድ ስቴትስ ሰው አልባ ወታደራዊ አውሮፕላኗን ስትጠቀም ሙስሊሞችን እንደምታጠቃና ጦርነቱ ከሙስሊሞች ጋር እንደሆነ ነው የሚናገሩት። ሙስሊሞች አድሎ ይፈጸምባቸዋል፣ ከዩናይትድ ስቴትስ እንዳይወጡ ይታገዳሉ፣ መስጊዶች ላይ ስለላ ይካሄዳል፣ ሂጃብ የለበሱ የሙስሊም ሴቶች ተለይተው ስለ እንቅስቃሴያቸው ይጠየቃሉ። እንደነዚያ ያሉ ሰዎች ታዲያ ለምንድን ነው አድሎ የሚደርስብኝ ብለው ይጠይቃሉ እናም ጦርነቱ ከአጠቃላይ ሙስሊሞች ጋር ነው የሚል ድምዳሜ ላይ ይደርሳሉ። ፕሬዝደንት ኦባማና ሌሎች የዩናይትድ ስቴትስ ባለስልጣናት ውጊያችን ከእስልምና ጋር አይደለም ብለው ደጋግመው መናገራቸው ጥሩ ቢሆንም በቂ አይደለም፣ መብታችን በሚከበርበት እርምጃ መደገፍ ይኖርበታል ብለዋል ሼክ ኦማር። የሙስልም ማህበረሰብ በጥርጣሬ ህዋ ተሸማቆ ሳይሆን በነጻነት እምነቱን ማራመድ አለበት ብለዋል። 99% should not suffer for 0.9% I don't know how to separate that line ከመቶ አንድ ወይም ከዚያ ያነሱ በሚሆኑ ነውጠኞችና 99 በመቶ የሚሆኑ ሰላማዊ ሙስሊሞች መካከል ግልጽ ልዩነት መኖር አለበት። ከመቶ አንዱ ለሚያካሂደው የነውጥ እርምጃ 99 በመቶው መሰቃየት የለበትም። እንደ ሃይማኖቱ መሪ እርሳቸውና መሰል ኢማሞች ነውጠኝነትን በመቃወም ስለ እውነተኛው እስልምና እንደሚያስተምሩ ተናግረዋል። የሌሎች እምነት ተከታዮች መብት መከበር እንዳለበት፣ ከተለያዩ ማኅበረሰቦች ጋር ተቻችሎ በሰላም አብሮ ስለመኖርም አስፈላጊነት እንደሚሰብኩ ገልጸዋል። የሚኒያፖሊስ እስልምና ማዕከል ኢማም ሼክ አብዱራህማን ሼክ ኦማር ለሶማሌ ቋንቋ ባልደረባችን ሀሩን ማሩፍ በሰጡት ቃለ ምልልስ። ክብራትና ክቡራን አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ከምሽቱ ሶስት ሰዓት ከ ሰላሳ ስድስት ሰላሳ አራት ያመለክታል የስቱዲዮ ሰዓታችን። ተከታዩም ከዚሁ ራሱን እስላማዊ መንግስት ብሎ ከሚጠራው ቡድን ድርጊቶች ጋር የያዘ ዘገባ ነው። ቡድኑ የታገቱ ሰዎችን ለማስለቀቅ የሚጠይቀውን መጠኑ የበዛ ገንዘብና የሀገራትን አቋም እንዲሁም መዘዝ ይመረምራል። ሄንሪ ሩጅዌል ያጠናቀረውን የዚህን ዘገባ ዝርዝር ሰለሞን ክፍሌ ያቀርበዋል። በሶሪያ የእስላማዊ መንግሥት ነውጠኞች አሁን በመጨረሻ እሁድ ዕለት በኢንተርኔት አማካይነት ይፋ ያደረጉት ቪዲዮ እንግሊዛዊውን ታጋች አለን ሄኒንግን አንገት እንቀላለን ሲሉ ያስፈራሩበታል። ይኸው ቪዲዮ ከጥቂት ሴኮንዶች በኋላ የእንግሊዛዊውን የረዴት ሠራተኛ የዴቪድ ሄንስን አንገት ሲቀነጥሱ ያሳያል። ይህን የመሰለው አረመኔያዊ ተግባር ነው ትላንት በፓሪስ የኢራቅ ጸጥታ ጉዳይ ስብሰባ እንዲጠራ ያስገደደው የፈረንሳዩ ውጭ ጉዳይ ሚኒስትር ሎራ ፋቢዩስ መንግስታቸው ለአሸባሪ ድርጅቶች የታጋች ማስለቀቂያ ገንዘብ ይከፍላል ተብሎ ለሚቀርብበት ክስ እንዲመልሱ በጋዜጠኞች ተጠይቀው ነበር። ፈረንሳይ ቤዛ ከፍላለች የሚለውን ክስ ሚስተር ፋቢዩስ ያስተባብላሉ። እንዲያውም ምናሉ እናንተ እኔ የሌለኝ መረጃ ያላችሁ ትመስላላችሁ ካሉ በኋላ አክለውም ፈረንሳይ የታጋች ማስለቀቂያ ገንዘብ እንደማትከፍል ማረጋገጥ እችላለሁ ነበር ያሉት። ተንታኞች ግን ማረጋገጫዎች የሚያሳዩት ተቃራኒውን ነው ይላሉ። የፈረንሳይ መገናኛ ብዙሐንም መንግሥት እንደ አውሮፓውያን ዘመን አቆጣጠር በ2010 ኒዤር ውስጥ በአልቃይዳ ነውጠኞች ታግተው የነበሩ አራት ዜጎቹን ለማስለቀቅ 34 ሚሊዮን ዶላር መክፈሉን ዘግበዋል። አያን ቦንድ፣ በአውሮፓ የለውጥ ማዕከል የውጭ ፖሊሲ ኃላፊ እንዲህ ይላሉ። በእስላማዊ ማግሬብ አልቃይዳ ውስጥ ያስተዋል ነው እንደ ኒጀርና ማሊ ባሉ አገሮች፣ ምዕራባውያን አገሮች ጎብኚዎችን በመጥለፍ ከአውሮፓ መንግሥታት ከፍተኛ የታጋች ማስለቀቂያ ገንዘብ መሰብሰባቸውን ነው። ያ አሰራር ደግሞ ከጥቅሙ ጉዳቱ እንደሚያመዝን ግልጽ አድርጓል። ሐቁ አብዛኞቹ ምዕራባውያን ሀገሮች ከዚህ ቀደም የታገቱ ዜጎቻቸውን ለማስለቀቅ ገንዘብ ከፍለዋል ይላሉ ኦስሎ በሚገኘው የኖርዌይ የመከላከያ ጥናት ተቋም ባልደረባው ቶማስ ሃገን ሃመር። የትኛውም ሀገር ከዚህ ክስ ነጻ አይደለም፣ በተለያዩ መንገዶች ቤዛ ከፍለዋል። አሁን እንደሚመስለኝ ግን አንዳንድ የአውሮፓ አገሮች ይበልጥ የታጋች ማስለቀቂያ ገንዘብ ከፍለዋል። ይበልጥ በክፍያው የመሳተፋቸው ጉዳይም ግልጽ እየሆነ ይመስለኛል። ራሱን እስላማዊ መንግሥት እያለ የሚጠራው የዚህ ነውጠኛ ቡድን የቅርብ ጊዜው ሰለባ እንግሊዛዊው ዴቪድ ሃይንስ የታገተው ከስድስት ወራት በፊት ከተለቀቀው ኢጣሊያዊ ባልደረባው ጋር እንደነበር ይታወሳል። የኢጣሊያ መንግሥት በጉዳዩ ላይ አስተያየት ባይሰጥም ኢጣሊያዊው ታጋች የተለቀቀው ገንዘብ ተከፍሎለት መሆኑ በወቅቱ ተዘግቧል። የብሪታንያ መንግሥት ግን ወደፊትም ለአሸባሪዎች ቤዛ ባለመክፈሉ እገፋለሁ ብሏል። በምስራቅ ለንደን ዩኒቨርሲቲ ስለ አሸባሪዎች ጥናት የሚያካሄደውን ክፍል የሚመሩት አንድሩ ሲልክ የእንግሊዝን አቋም ያብራራሉ። በዚህ ጉዳይ ላይ የብሪታንያ አቋም ቤዛ ከከፈልን በዓለም ዙሪያ ያሉ አሸባሪዎች እንግሊዛውያንን እያገቱ እንዲወስዱ ማበረታታት ይሆናል የሚል ነው ከዚያም በላይ የብዙ ዜጎችን ሕይወት ለአደጋ ያጋልጣል ብላ ብሪታንያ ታምናለች። ዩናይትድ ስቴትስም እንዲሁ ለታጋቾች ማስለቀቂያ ገንዘብ አልከፍልም ትላለች። ሶሪያ ውስጥ በነውጠኞች ተይዞ የቆየው አሜሪካዊው ጋዜጠኛ ጄምስ ፎሊ ባለፈው ወር አንገቱ ተቀልቶ ሞቷል። የግሎባል ፖስት ጋዜጣ አሰሪዎቹ እንዳሉት ነውጠኛው እስላማዊ መንግሥት ቡድን ጄምስ ፎሊን ለመልቀቅ 132 ሚሊዮን ዶላር እንዲከፈለው ጠይቆ ነበር። ከጥቂት ቀናት በኋላም ሌላው አሜሪካዊ ጋዜጠኛ ስቲቨን ሶትሎፍ ተመሳሳይ ዕጣ ደረሰው፣ አንገቱን በመቅላት ተገደለ። ሃና ስቱዋርት በለንደን ሄንሪ ጃክሰን ማኅበረሰብ ማዕከል ስለ አሸባሪዎች ትንተና ይሰጣሉ። ዓለም አቀፍ ስምምነት ቢኖር መልካም ነበር። ያኔ ምናልባትም የዚህ የእገታ ኢላማ የሆኑ ምዕራባውያን ዲሞክራሲዎች በአንድ ላይ ቤዛ ላለመክፈል ይስማሙ ይሆናል። ያ ሲሆን ግን ሌላ የሉዓላዊነት ጥያቄም ሊከተል ይችላል። አንዱ መንግስት ተነስቶ የዜጎቹን ደህንነት እንዴት መጠበቅ እንዳለበት ሊነግረው አይችልም። የዩናይትድ ስቴትስ የገንዘብ ሚኒስቴር እንደ አውሮፓውያን ዘመን አቆጣጠር በ2012 ዓ.ም ላይ ያቀረበው ግምት አሸባሪ ድርጅቶች ባለፉት 8 ዓመታት ጊዜ ውስጥ ብቻ 120 ሚሊዮን ዶላር ግድም ለታጋቾች ማስለቀቂያ ተከፍሏቸዋል። በዚህ ጥያቄ ላይ የዋሽንግተን ክርክር ቤዛ ክፍያ የአንድን ታጋች ሕይወት ማትረፍ ቢችልም መጨረሻው የእገታ ኢንዱስትሪውን ማስፋትና አስከፊ ውጤቶችን ማየት ይሆናል የሚል ነው። ክቡራትና ክቡራን አድማጮቻችን የዜናና ዘገባዎች ክፍለ ጊዜ እናጠናቀናል። ወደ ሁለተኛው አጋማሽ ከመዝለቃችን በፊት ታዲያ የአሜሪካ መዝናኛ ክፍለ ጊዜ ለዛሬ የአሜሪካ መዝናኛ ያሰናዳንላችሁ በቅርቡ ቴክሳስ ክፍለ ሀገር ውስጥ በአፍሪካ ላይ ያተኮረ የፊልም ቅንብርን የተመለከተ ዝግጅት ይሆናል። ግሬግ ፍላከስ ነው ያዘጋጀው፣ ሰሎሞን አባታ ያቀርበዋል። በሂውስተን ከተማ ውስጥ የሚገኝ አንድ የሕዝብ መናፈሻ አደባባይ ሰሞኑን ለአንድ ጉዳይ የአፍሪካ ገጽታ እንዲኖረው ተደርጓል። ኬለቺ ኤኬና ባልደረቦቹ ሙዚቃዊ ፊልም ወይም ቪዲዮ እየቀረጹ ነው። በቅርቡ ኤኬ ያወጣውን አፍሪካን ታይም ወይም የአፍሪካ ቀጠሮ ሲል የሰየመውን ፊልሙን ሊያስተዋውቅበት ነው የቪዲዮው ሀሳብ ሙዚቃዊ ቪዲዮ ሰዎች ስለ አንድ ፊልም አጠቃላይ ግንዛቤ እንዲጨብጡ ለማስቻል እጅግ ጠቃሚ የሆነ ዘዴ ነው ነው የሚለው ኬለቺ ኤኬ። ይህ ፊልም አፍሪካን ታይም እያዋዛና እያሳቀ አፍሪካውያን ለቀጠሮ እያረፈዱ በመድረሳቸው ላይ ይሳለቃል፣ ይወቅሳል። የአፍሪቃ ሰዓት የታወቀ ነው። አፍሪካውያን የሆነ ቦታ ላይ 6 ሰዓት ላይ እንገናኝ ተባብለው ይቀጣጠሩና የሚገናኙት 12 ሰዓት ላይ ነው። ኬለች ነው ይህንን የሚለው። አንጎላዊቷ ዘፋኝ አንጀሊና ካቱምቤላ እንደምትለው ይህ ቪዲዮ ዋነኛውን ፊልም አፍሪካን ታይም ወይም የአፍሪቃ ጊዜ የአፍሪካ ቀጠሮ የራሷንም የዘፋኝነት ስራና የአፍሪካውያንንም ቀጠሮ አክባሪነት ጉዳይ ያስተዋውቃል ትላለች። ባረፈድክ ቁጥር የምትከፍለው ዋጋ አለ፣ የዘፈኑ መልእክትም ይሄው ነው ነው የምትለው አንጀሊና። የፊልሙ ቀራጭ ታዲያ ለካስ አንጀሊናን ራሷን አርፍዳ ነው ያገኛት። ለምሳሌ አሁን አንቺ ራስሽ አርፍደሻል። አው ውፍ ዘግይቻለሁ። ኦህ አምላኬ! የአፍሪካ ቀጠሮ። እሺ እንቀጥል ተባባሉና ስራው ቀጠለ። ኤኬና ካቱም ቤላ በዳንስና በስቱዲዮ ቅንብሩም ላይ አብረው ሰርተዋል። አብዛኛውን ነገር ራሴ በመስራቴ ደስተኛ ነኝ ይላል ኤኬ። ጽፌዋለሁ፣ አቀናብሬዋለሁ፣ መርቼዋለሁ በራሴ ፊልሞች ላይ ደግሞ እጫወታለሁ። በፊልሙ አንድ አጋጣሚ ላይ ሴትና ወንድ እጮኛሞች ናቸው። ስለ ሰርጋቸው ያወራሉ። እንግዶቻቸውን ስለ መጋበዛቸው ሰርጋችን የሚጀመረው ለአሜሪካውያን ከሰዓት በኋላ በስምንት ሰዓት ለአፍሪካውያኑ ግን ከጧቱ በአራት ሰዓት ነው እያልክ ነው እንደ የምትነግራቸው ትላለች። እጮኛ ወንድም አዎና ይላታል። እንዴ አራት ሰዓት አራርቀህ ወንድየው ተይኝ እባክሽ ሰዎችን ለሰርጌ በሰዓቱ እንዲደርሱ ማድረግ የምችለው እንዲህ ብቻ ነው ይላል። አፍሪካን ታይም የአፍሪካ ቀጠሮ፣ በተጨማሪም ከአፍሪካ ወደ አሜሪካ በመጡት ወላጆችና አሜሪካ ውስጥ በተወለዱ ልጆቻቸው መካከልም የሰፋ ልዩነት መኖሩን ያሳያል። በአፍሪካውያኑ ወላጆችና በአሜሪካውያኑ ልጆቻቸው መካከል ሁልጊዜ ጭቅጭቅ አለ ወደድንም ጠላንም ልጆቹ አሜሪካውያን ናቸዋ ይላል የፊልሙ ባለቤት ኬሌቺ እኛ እኮ እዚህ ተወልደው እዚሁ ያደጉትን ልጆች አፍሪካውያን አድርገን ነው የምናስባቸው ። ኬሌቺ አሁን ዳላስ ውስጥ የኮምፒውተር ፕሮግራመር ሆኖ ነው የሚሰራው። የፊልም ጉዳይ የትርፍ ሰዓት ስራው ነው። አንድ ቀን ይላል ኬሌቺ፣ ሁሉንም እርግፍ አድርጌ ትቼ ጠቅልዬ ወደ ፊልም ስራ ገባለሁ ብዬ አስባለሁ። ኬሌቺ ቢጎቢ ዶት ኮም የሚባል ዌብሳይት እያነጸ ነው ሲጠናቀቅ Filmoçun ziya ziyalay, da alem zuriya <laughs> ጥሩ የአሜሪካ መዝናኛ ዝግጅት ነበረ ሞ ስለሆን፣ እናመሰግናለን። ቀጠሮ እናከብራለን ብለን መቼም አንዋሽም። የቀጠሮ ነገር ቆንጅት ከነሳ ሸይቀር ብዙ ያነጋግራል። የእኛ ብቻ ይመስለን ነበረ፣ መላው አህጉራችን፣ ሌሎች ወንድሞቻችን፣ አህጉራዊ ችግር ነው። አድማጮቻችን ምናልባት በዚህ ጉዳይ ላይ ጣልጣል የሚያደርጉት አስተያየት፣ ምክር፣ ውይይት ካለ ቢያካፍሉን መልካም ይሆናል። በየቤታቸው መጀመሪያ መነጋገራቸው አይቀርም። እንዲነጋገሩበት እናበረታታለን። የተነጋገራችሁበትን ለእኛ የሚበቃ ለሌላ አድማጭ እናካፈላለን የምትሉት ገጠመኞች ካላችሁ ጨምራችሁ ላኩልን፣ እናስተናግዳለን። ተሳተፉ ነው። ለሁሉም የቀጠሮ ጉዳይ ብዙ ያነጋግራል። ቆንጂት ግን እኛም ከእነሱ ጋር ቀጠሯዋለን እና ሰዓታችን እየሄደ ስለሆነ ወደሚቀጥለው ቀጠሮ እንለፍ። ቀጠሯችን አሁን ሀኪሞን ይጠይቁ አሉላ ለሐኪሞን ይጠይቁ። እንግዲህ ብዙ ሐኪሞች ይተባበሩናል። ምንጊዜም እንደምናደርገው አስቀድመን እናመሰግናለን ለሚሰጡት አገልግሎት። የዛሬው ማን ናቸው? ቆንጂት የዛሬው እንግዳችን ዶክተር አሸናፊ ዋቅቶላ፣ በተለያዩ ፕሮግራሞቻችን ይህንን ሐኪሞን ይጠይቁ ጨምሮ በተለያየ ጊዜ ቀርበው ያውቃሉ። ጥሩ ተባባሪያችን ናቸው በዛ ላይ ደግሞ ደራሲም ናቸው ሌላ ጊዜ በደራሲነታቸው ነው የምናገኛቸው ሶስት መጽሐፎችን ጽፈዋል ለሁሉም ዶክተር አሸናፊ ዋቅቶላ በዚህ በዩናይት ስቴትስ በዋሽንግተን ዲሲ አካባቢ በግል ክሊኒካቸው የህክምና አገልግሎት በተለይ ብዙ ገንዘብ መክፈል የማይችሉ ታማሚዎችን የሁሉም ሀገር ታማሚዎች በመርዳትም ጭምር ይታወቃሉ ቡድን አላቸው ግሩፕ ጌነስ ፖቨርቲ ኤንድ ኤድስ ድህነትን ለመቅረፍና ኤችአይቪን ለመዋጋት የሚል ድርጅት አላቸው በእሱ አማካኝነት በአነጋጋሪው ኢቦላ ላይ የጻፉት ጽሁፍ ነው፣ በትላንትናው ዕለት ያወጡት ጽሁፍ ነው መነሻ የሆነን። በዚህ ርዕስ ላይ ደግሞ በተከታታይ ፕሮግራሞችን እየሰራን ነው፣ እንደ ጉዳዩ አሳሳቢነት እንቀጥላለን። ና በጣም ጥሩ ጉዳዩ ኢቦላ፣ ሐኪሙ ዶክተር አሸናፊ ዋቅቶላ ናቸው። ግጥም ሆነል፣ እንደው ይመስላል ግጥምም ይወዳሉ። ለሁሉም ወደ ዝግጅት እንለፍ። ዶክተር አሸናፊ የምንነጋገረው ወቅታዊ በሆነ አነጋጋሪ ርዕስ ነው። የኢቦላ ቫይረስና ወረርሽኙን ይመለከታል። በዚህ ፕሮግራማችንም አድማጮቻችን እንደሚያስታውሱት ተከታታይ ፕሮግራሞችን አቅርበናል። ይሁን እንጂ ይበልጥ የሚያነጋግር ፣ ይበልጥም ትኩረት እንዲሰጠው የሚጠይቅበት ደረጃ ላይ ነው ያለውና እስኪ አሁን በሽታው ደረሰ ከሚባልበት በተለይ ክፉኛ በተጠቁት የምዕራብ አፍሪቃ ሀገሮች አንዳንዶቹ ለህልውናችን ጭምር ያሰጋናል የሚሉበት ደረጃ መድረሱን ከቁጥጥር ውጭም እየሆነና ህሙማን የሚረዱበት ወይም የሚቀበላቸው እያጡ ያሉበት ሁኔታ ደርሷል። አሁን ያለበትን ሁኔታ እንዴት ነው እርስዎ የሚመለከቱት እንደ ሕክምና ባለሙያ ጉዳዩ እንደሚከታተል ሰው? በጣም አመሰግናለሁ። እኔም እጅግ በጣም አሳሳቢ ሁኔታ ላይ መድረሱን ነው የምረዳው። ምዕራብ አፍሪካ ወረርሽኝ የተጠቁት አገሮች በደብሊዎች ከሚሰጠውም ቁጥር የበለጠ ምክንያቱም እነሱ የሚሰጡት ቁጥር ያገኙትን ነው። ሆስፒታል ወይም ሌላ ጤና ድርጅት የመጡትን ሰዎች ነው የሚያገኟቸውን ነው። ነገር ግን በተለያየ ምክንያት ሰዎች ስለሚፈሩ ምን ይደርስ ብለን ብለው በየቤታቸው ስላደረጉ ቁጥሩ ከዛ እጅግ በጣም ይበልጣል ተብሎ ነው ስጋቱ ያለው እና ያም ደግሞ እንግዲህ ወደ ሌሎች አገሮች ድንበር አካባቢ ባሉ ወይም በተለላ መንገድ የመሄድ አደጋም ሁሉ አለው ይህን ነገር ነገር ከቁጥጥር የመውጣቱ እንግዲህ አስገራሚ አይደለም። ምክንያቱም እነኚህ የተጠቁት ሀገሮች በመጀመሪያውኑ በኢኮኖሚያቸው ሁኔታ የጠናከሩ አይደለም። በብዙ ጊዜ እርስ በርስ ጦርነቶች እና ሌሎች ችግሮች በጣም የተዳከሙ ናቸው እና የዓለም አቀፍ ትብብሩም አሁን ትንሽ ሞቅ እያለ ሄደ እንጂ ገና ሲነሳ ጀምሮ ያለው እጅግ እጅግ በጣም ዝቅተኛ ነው። እና ይህ ሁሉ ተረባብሮ ነው እንግዲህ ችግሩን ከፍተኛ የሚያደርገው። በዚህ ላይ ማንሳት የምፈልገው ነገር አሁን የምዕራብ አፍሪካው እየተናገርን ባለበት ወቅት ሌላ ወረርሽኝ በኮንጎ ዴሞክራቲክ ሪፐብሊክ የጎን ሌላ ረብሽን ከዚህ የተለየ እየተንቀሳቀሰ እንደሆነም ይታወቃል። የቫይረሱን ዝርያዎች፣ የበሽታውን ሁኔታ፣ ታሪኩን ጭምር የሚመለከቱ ጭብጦች በጣም ሰፊ ነጥቦችን በአማርኛ የጻፉበትን አንድ ጽሑፍ ተመልክቻለሁ። የእሱንም መነሻነት ከዚሁ ጋር ዛም ደንመልከትና የበሽታውን የተፈጥሮ መነሻ እስኪ የተፈጥሮ ተንከባካቢዎች ወይም የተፈጥሮ የቫይረሱ ተሸካሚ ናቸው ያሏቸውን እያስረዱ አዎ፣ እንግዲህ የተፈጥሮ ተንከባካቢዎች የተፈጥሮ ናቹራል ሆስ ተብሎ የሚጠረጠረው ለዚህኛው በሽታ ይሄ ፍሩት ባት የሚባለው ነው። እንግዲህ የሌሊት ወፍ ፍሩት ዝርያ ነው፣ የሌሊት ወፎች ዝርያ ነው። አዎ፣ ለየት ያለ ዝርያ ነው። ነገሩም እንደዛ ይባል እንጂ ከዚህ ቫይረስ ጋር በጣም የተመሳሰለ ማርበርግ ቫይረስ የሚባል በአስራ ዘጠኝ መቶ ስድሳ ሰባት የታወቀ ያው እንዲያውም መጀመሪያ ሲታይ ማርበርግ የተባለው በጀርመኑ ከተማ ነው። እንግዲህ ያኔ ዩጎስላቪያ ታይቶ ነበር፣ ቤልግሬድ ከዚህ ከተወሰዱ እነሱ ላይ ተረጋግጧል። የናቹራል ሆስቱ ፍሩት ባት እንደሆነ፣ የሌሊት ወፍ ዝርያ እንደሆነ ተረጋግጧል። ስለዚህኛው ግን አልተረጋገጠም። ግን በከፍተኛ ጥርጣሬ ያለው ያ ነው። ይሄ ወደ ሰው የመጣውም እሱ ይሆናል ምንጩ የሚል ግምት ነው፣ ይሄዳል። አዎ እንግዲህ ፍሩት ባቱ ወደ ዝንጀሮ ይሄዳል። ከዝንጀሮ ምናምን ደግሞ ሰው ይሄድና ሀንት ሲያደርግ ፍሩት ባቱም ሊሆኑ ይችላል፣ ዝንጀሮቹም ወይም በሌላ የተለከፉ ሲሆን ከዛ የመጣው ነው። እንግዲህ ምንድን ነው አሁን የናቹራል ተሸካሚዎቹ ቫይረሱ ይለክፋቸውና ግን አያሳምማቸው ያ ነው አደገኛነት። ሳያሳምማቸው ይቀራል። ዝንጀሮችን እንደሚገድል ይታወቃል። ወይም ሌሎቹ እንግዲህ በተለይ በተለያየ ጊዜ እነ በደረሱ የእንስሳት ወረርሽኞች ይታወቃል። ነገር ግን እነኚህ ናቹራል ተሸካሚ የሚባሉት ቫይረሱን ቢሸክሙም ማያሳመማቸው ናቸው እና ከሌሎች እንስሳት ጋር ሲያያዙ እኔ እንስሳትም ናቹራል ተሸካሚ ሳይሆኑ የድንገተኛ ታማሚዎች የሆኑና እነሱ ይሞታሉ ማለት ነው። ሰው ደግሞ ይሄ የዱር ስጋ የሚባለው ነገር አሁን ሄዶ አድኖ የሚበላው አለ አይደለም። ከዛ ነው ከሰው ጋር ንክኪ ያለው እንግዲህ የድሮ የነበረው ነገር ምንድን ነው አስራ ዘጠኝ መቶ ሰባ ስድስቱ ደቡብ ሱዳን እና አካባቢ ያለው ያኔ ሱዳን ነበር የሚባለው እና ዛይር በተነሳበት ጊዜ ባሉት ውስጥ ምንድን ነው የነበረው? በጣም በራቁ ትናንሽ መንደሮች ነው የተወሰነ ወንገሎ፣ ወዲያው ይጠፋል፣ ያው ዝም ይላል ማለት ነው። ያን ያህል እንዲህ የበዛ ስርጭት አልነበረውም። ከሰው ወደ ሰው መተላለፉም በጣም ውሱን ነበር። አዎ ውስን ነበር። ምንድነው ያኔም ቢሆን ሰዎች ማስጠንቀቂያ እየሰጡ ነበር። መጽሐፍ ተጽፏል። ይሄ ነገር አደገኛ ሊሆን የሚችልበት ጊዜ አለ። መቼ እንደሚሆን ማን የሚያውቅ የለም። ስለዚህ ዝግጅት ያስፈልጋል እየተባለ በጣም ብዙ መጽሐፍ ተጽፏል። አርቲክል ይጻፋል በየጆርናሎች፣ ግን የሚያዳምጥ የለም። ለምንድን ነው የማያዳምጠው? ገና ወደፊት ይስፋፋል ተብሎ መድኃኒት ክትባት ለመስራት ወይም ሌላ ህክምና ለመስራት ገንዘቡ የለም። ምክንያቱም አትራፊ ድርጅቶች ስለሆነም ገንዘብ የሚመጣው ለዛ የሚያደርጉት የለም። ለዚህ ነው። አሁን እሱ ላይ ነው ያለ ነው ችግሩ። እንዲህ ያለ ጉዳይ ላይ ለአትራፊ ድርጅቶች የሚሰጥ ጉዳይ አይደለም ይሄ። ለመንግስታት የሚያደርጉት እና እንደ ደብላቸው እና መንግስታት ማድረግ ያለባቸው ነው እንጂ ትርፍ የሚፈልጉ ድርጅቶች ለጥቂት ሰዎች ያውም አፍሪካ ውስጥ ለጥቂት መንደሮች አይደረግም። ይሄ ነው ያለው ችግር። በኤድስም ጊዜ ታይቷል። በነገራችን ላይ ትናንትና ኢንተርቪው እየሰጠ ነበር ዶን ፍራንሲስ የሚባል ሳይንቲስት፣ አንደኛ የቦሊያውን የአስራ ዘጠኝ መቶ ሰባ ስድስትን ክምርምሮት ካገኙት ውስጥ ነው፣ ሁለተኛ እዚህም እንደ ወጣት ሆኖ የኤድስ ቫይረስ ላይ ከፍተኛ ምርምር ውስጥ ካደረጉት ነው እና በሽታ ላይ ያንም ሁሉ ችግር ነበር። በሽታውን ለመከላከል ወይም ስርጭቱን ለመዋጋት የሚደረጉ ዓለም አቀፍ ጥረቶችን ጨምሮ ዶክተር አሸናፊ ወቅቶላ በጽሁፋቸው በርከት ያሉ ጉዳዮችን የተመለከቱበትን የጤና ተቋማትን የሚያሽመደምድ ሁኔታ መፈጠሩን፣ አስቀድሞ መደረግ የሚገባቸውን፣ ህመም ወደ ሰውነት ከገባ በህሙማኑ ወይም ለቫይረሱ በተጋለጡ ሰዎች ላይ የሚፈጥረውን ሁኔታ ሰፊ ዝርዝሮች ያላቸው ተከታታይ ውይይቶቻችን በሚቀጥሉ ፕሮግራሞቻችን ይቀርባሉ። ለዛሬው ግን ዶክተር አሸናፊ ወቅቶላ ለጊዜያቸው አመሰግናለሁ። ጊዜ ርስጥልኝ። ወደሚቀጥለው እናልፋለን። ወደ ንግድና ምጣኔ ሀብት ክፍለ ጊዜ ነው የምንሸጋገረው። በአሁኑ ጊዜ የኢኮኖሚ እድገት እንዲቀጥል የሚያደርጉና የአየር ንብረት ለውጥ አደጋ ለመቀነስ የሚያስችሉ ዘዴዎችን በአንድ ጊዜ መጠቀም እንደሚቻል ዛሬ አዲስ አበባ ውስጥ በተካሄደ ጋዜጣዊ ጉባኤ ላይ ተገልጿል። ከዚህ በኋላ በምጣኔ ሀብት እድገትና የአየር ንብረት ለውጥን አደጋ በመቋቋም መካከል የሚኖር የሀሳብ ልዩነት እንደሚቀንስም ተስፋ ይደረጋል። ይለናል መለስካቸው አመሃ ይህንን ዝግጅት ተከታትሎ የላከው ዘገባ። የምጣኔ ሀብትና አየር ንብረት ዓለም አቀፋዊ ኮሚሽን በእንግሊዝኛ አጠራሩ ዘ ግሎባል ኮሚሽን ኦን ኢኮኖሚ አንድ ክላይሜት ዛሬ የተሻለ እድገት፣ የተሻለ የአየር ንብረት በሚል ርዕስ ሰፊ የጥናት ዘገባ ይፋ አድርጓል። ይህ ዘገባ በአዲስ አበባ በኒውዮርክና በኦስሎ ኖርዌይ ይፋ የሚደረግ ሲሆን ቀድሞ ይፋ የተደረገው እዚህ አዲስ አበባ በሚገኘው የተባበሩት መንግስታት ድርጅት የስብሰባ ማዕከል ነው። ዘገባው ይፋ ሲደረግ የዓለም አቀፉ ኮሚሽን ግንባር ቀደም ፕሮጀክት የሆነው የአዲሱ አየር ንብረት ኢኮኖሚ ሊቀመንበርና የቀድሞ የሜክሲኮ ፕሬዚዳንት ፊሊፔ ካልዴራውን እንዳሉት ከሆነ ዓለም ዛሬ ብዙም ምርጫ አላት። መሪዎች የአየር ንብረት ለውጥ አደጋንና የምጣኔ ሀብት እድገትን ለያይተው እንዲያዩም እንደማይገደዱ ፊሊፔ ካልዴሮን አስገንዝበዋል። አሁን አማራጮች አሉን፣ የኢኮኖሚ አማራጮች አሉን። ከዚህ ዘገባ የዓለም መሪዎች ለሁላችን የሚያስፈልገንን የኢኮኖሚ እድገትና ሁላችንንም የሚያስፈራንን የአየር ንብረት ለውጥ አደጋን ለመቀነስ የሚያስችሉ ብልሃቶች ስላሉ በእነዚህ ሊጠቀሙ ምርጫ አላቸው። የተሻለ እድገት ስንል ይህንን ነው። የተሻለ የአየር ንብረት ስንል ይህን ማለታችን ነው። የአዲስ አየር ንብረት ምጣኔ ሀብት ማለትም ይኸው ነው። ይህን ዘገባ ለማዘጋጀት የምጣኔ ሀብትና አየር ንብረት ዓለም አቀፋዊ ኮሚሽን ጥናቱን ያካሄደው በርከት ካሉ አገራዊና ዓለም አቀፋዊ አካላት ጋር እንደሆነም ታውቋል። በጥናቱ ከተሳተፉት ሀገራዊ ተቋማት መካከል የኢትዮጵያ ልማት ምርምር ኢንስቲትዩት አንዱ ነው። በሚኒስትር ማዕረግ የኢንስቲትዩቱ ዳይሬክተር እና የጠቅላይ ሚኒስትሩ የኢኮኖሚ ጉዳዮች አማካሪ አቶ ነዋይ ገብረአብ በበኩላቸው ይህ ዘገባ በምጣኔ ሀብት ዕድገትና የአየር ንብረት ለውጥን አደጋ በመከላከል ረገድ የነበረውን ክርክርና አመለካከት እንደሚቀይረው ያላቸውን እምነት ገልጸዋል። ከዚህ ዘገባ በኋላ በእድገትና በማደግ ላይ ባሉት አገሮች መካከል በፖለቲካዎችና በሕዝቡ መካከል በአየር ንብረት ለውጥና በምጣኔ ሀብት ላይ የሚደረገው ተዋጽኦ ወይም ክርክር በልዩነቶች ላይ ሳይሆን በሚያዋህዳቸው ላይ ነው የሚሆነው። ከዚህ አኳያ ተስፋ የምናደርገው በዚህ ደረጃ መቼም ማንም ተስፋውን ብቻ ነው ሊቀርጽ የሚችለው። ይህ ዘገባ በኢኮኖሚ እድገትና በአየር ንብረት በሚካሄደው ተዋጽኦ አዲስ ምዕራፍ ይከፍታል። ይህ አዲስ ሪፖርት እንደሚለው የምጣኔ ሀብት እድገት የግድ የቀድሞውን ቅድ ወይንም ሞዴል መከተል የለበትም። አንድ አገር ኢኮኖሚዋን ለማሳደግና ለመገንባትም የግድ ከፍተኛ የካርቦን ልቀት የሚያስከትሉ የኃይል ምንጮችን መጠቀም እንደሌለባት በጥናት ላይ በመመርኮዝ ይሞግታል። በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ዋና ስራ አስፈጻሚ ካርሎስ ሎፔዝን በበኩላቸው የአፍሪካን ኢኮኖሚ ኢንዱስትሪያዊ ለማድረግ አህጉሪቱ መጠቀም ያለባትን የኃይል ምንጭ ይጠቁሙና ይህ ከሪፖርቱ ግኝቶች ጋራ እንደሚስማማ ያስረዳሉ። ወደ ኢንዱስትሪያዊ ኢኮኖሚ ለመስፈንጠር እንደ ሞተር የሚያገለግለው አራተኛው ዓላማ ይህን የኢንዱስትሪ ግስጋሴ በታዳሽ የኃይል ምንጭ ለመመገብ የመቻላችን ሐቅ ነው። አፍሪቃ ለሚያስፈልጋት ኃይል በቂ ታዳሽ ኃይል እምቅ ሀብት አላት። የዘገባው ዋና ትኩረቶች በከተሞች አኗኗር ግንባታ፣ በመሬት አጠቃቀምና የኃይል ምንጭ ስርዓትና አጠቃቀም ናቸው። ዘገባው በኢትዮጵያ የሚካሄደውን የከተሞችና ከተሜነት የእድገት አቅጣጫ እንደመረመረም ታውቋል። ይህ ዘገባ በነገው ዕለት በቻይና ቤዥንግ እና በደቡብ አፍሪካ ጆሐንስብርግ ይፋ እንደሚደረግም ታውቋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አድማጮች ዝግጅታችንን ወደ ማጠናቀቁንን አንድ የፕሮግራም ማሳሰቢያ እናሰማችሁ። አይኤስ አይኤስ ወይም ራሱን እስላማዊ መንግስት ብሎ የሚጠራው ነውጠኛ ቡድን ሰሞኑን እየወሰደ ያለው አክራሪ እርምጃ ስለ እስልምና ሃይማኖት ህግጋት ጥያቄ ያጭርቦታል። አይኤስ አይኤስ፣ አልሻባብ፣ አልቃይዳ፣ ቦኮ ሀራም ና ሌሎችም አለም ላይ ስለ ጋረጡት ስጋት የሃይማኖት አዋቂዎች ምን ይላሉ? እስልምና ሃይማኖት መሪዎች ጥያቄዎቻችሁን እንዲመልሱ ጋብዘናል። እስከፊታችን ሐሙስ 47 የውስጥ መስመር 14 ወይም በኢሜይል ለሚቀናችሁ ሆርን አት ቪኦኤ ኒውስ ዳት ካም ጥያቄዎቻችሁን አድርሱን። ቁጥሮችን ለማስታወስ 2022054447 የውስጥ መስመር 14 ወይም በሆርን አት ቪኦኤ ኒውስ ዳት ካም ላኩልን። ተሳተፉ። አድማጮች፣ ስርጭታችን ወደ ማጠናቀቁ ተቃርብናል። አሁን በቀሩን ጥቂት ደቂቃዎች የሰዓቱን የማጠቃለያ ወሬዎች እናሰማለን። ፕሬዚደንት ባራክ ኦባማ በምዕራብ አፍሪቃ ሀገሮች ከ2400 በላይ የሚሆን ህይወት ያጠፋውን የኢቦላ ወረርሽኝ መከላከልን አስመልክቶ ስላላቸው እቅድ ዛሬ ይፋ ያደርጋሉ ተብሎ እየተጠበቀ ነው። ፕሬዚደንቱ በአትላንታ በሚገኘው የዩናይትድ ስቴትስ የበሽታዎች መከላከያና መቆጣጠሪያ ማዕከል ሲዲሲ ተገኝተው አሜሪካ ወረርሽኙን ለመቆጣጠር የምታደርገውን ጥረት ከሚመሩት የጤና ጥበቃ ጠበብት ጋራ ተገናኝተው ይነጋገራሉ። ዓለም አቀፍ የጤና ድርጅት ደብሊውኤችኦ በበኩሉ የተከሰተው የኢቦላ በሽታ ቀውስ ከዚህ በፊት ታይቶ በማይታወቅ ደረጃ የከፋ በመሆኑ እሱን ለመግታት ዓለም አቀፍ ጥረት ያስፈልጋል ሲል አስገንዝቧል። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 ና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃል። ያስተናገድናችሁ አሉላ ከበደና ቆንጂ ታየ ነን። ካቀናበረልን ከንጉሱ ታምሬና ከተተኪዮ ስርጭት መሐንዲስ ከዙቤር ጋር ሆነን በዚሁ እንሰናበታችኋለን። ነገረቡ ከምሽት ሶስት ሰዓት ላይ ጠብቁን። አሁን የትግርኛ ስርጭት ይቀጥላል። መልካም ምሽት ድናደሩ። Oh man.